ከኤስቢኤስ ሬዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሪክ ይጎብኙ። የአማራ ብሔራዊ ክልል ፖሊስ ኮሚሽነር አበራ ዳሙ በቅርቡ እንዳስታወቃችሁት ሰኔ 15 በአማራ ክልል ከፍተኛ አመራሮች ላይ ከተፈጸመው ግድያ ጋር ተያይዞ 218 ተጠርጣሪዎችን በሕግ ቁጥጥር ስር ውለዋል። እነዚህ ተጠርጣሪዎች ለስር የበቁት በተናጠል ነው ወይስ በግል እና በቡድን በድርጊቱ ተጠርጥረዋል በሚል ሳቢያ ነው? ተሳትፏቸውስ ምን ይመስላል? በጣም አመሰግናለሁኝ። በቅድሚያ እነዚህ የተጠቀሱ ተጠርጣሪዎች ተጠርጣሪ የሆኑት በአንድ ወይም በሌላ ወንጀሉ በተፈጸመበት ዕለት አነስ ባለቡድንም ተስ ባለቡድንም እንቀሳቀሱ ስለነበረ በዛ ምክንያት ነበረ በተደረገው የመከላከል እና የማክሸፍ ዘመቻ የተያዙት። ከዛ በኋላ በተደረገው ማጣራት ባለፈው ሳምንት ወደ መቶ አስራ ሶስቱ እንዲለቀቁ አድርገናል። አሁን የማጣራቱ ሂደት እየቀጠለ ነው ያለው። በዚህ አጋጣሚ አድማጮች የሚረዱት ተጠርጣሪ አንዴ ይበዛል፣ አንዴ ይቀንሳል። ምክንያቱም የምንጠረጠርባቸው መነሻዎች አንዳንዱ ወደ እውነት ይወስደንና እውነታው ላይ ያደርሳል። ሌላኛው ደግሞ ጥርጣሬው ስህተት መሆኑን ወይም ውሸት መሆኑን ያሳያል። በዚህ ምክንያት የሚያዘውና የሚለከሰው ሰው በየጊዜው ያንሳል ወይም ይጨምራል እና ይህንንም በዚህ አጋጣሚ መግለጽ እወዳለሁ። ተጠርጣሪዎቹ ከየት ከየት ዘርፍ ናቸው? ከሰላማዊ የመደበኛና የሚሊሻ ሰራዊት አባላት፣ ፖለቲከኞች፣ ከየት ከየት ዘርፍ ነው በተጠርጣሪነት ተይዘው ያሉት? እስካሁን ያለን ተጠርጣሪ በእለቱም በዛም በተፈጸመበትም ቀኖች የያዝናቸው የልዩ ኃይል አባላት የነበሩ ናቸው። የምርመራው ሂደት እየተካሄደ ያለው በአሁኑ ወቅት በምን መልኩ ነው? እዛው በእናንተ በክልሉ የፖሊስ ኮሚሽን አማካኝነት ነው ወይስ ከፌዴራል ጋር ወይም ሌላ ተጨማሪ ዓለም አቀፍ የፖሊስ ምርመራ እርዳታም እንደዚሁ አግኝታቸዋል? በምን መልኩ እየተካሄደ ነው ያለው? ምርመራው እየተካሄደ ያለው በዋናነት በክልሉ ፖሊስ ሆኖ ከፌዴራል ድጋፎች አሉ። የፌዴራል አካላት ከአካባቢ ግን ከፖሊስም ድጋፍ ያደርጉልናል። ያ ድጋፍ ግን በክልሉ ፖሊስ ላይ ተጽዕኖ በሚያሳድር መንገድ አይደለም። በሚዲያ በተለያየ መንገድ እንደምንሰማው፣ በዋናነትም በቁጥርም በአይነትም የክልሉ ፖሊስ በዋናነት እየመራው ያለ ክልሉ የማይሸፍናቸው ቴክኒካል የሆኑ ከቴክኖሎጂ ጋር የተያያዙ ሌሎችም ተመሳሳይ ጉዳዮች ደግሞ ከፌዴራል እገዛ እንጠይቃለን እና በዚህ አጋጣሚ አልማጮች ሊገነዘቡት የሚገባ ነገር እንደዚህ አይነት ሰፋ ያለ ነገር ወንጀል ሲፈጸም እንደ ሀገር ፌዴራልም እኛም አብረን የምንሰራው ነገር ስላለ ተባብሮ መስራቱ ክፋት የለውም። ተባብሮ መስራቱ አደገኛ የሚሆነው አንዱ አንዱ ላይ ተጽዕኖ የሚያሳድር የሚያሳርፍ ከሆነና እጅ መጠምዘዝ የሚባል ነገር ካለ ብቻ ነው። በአሁኑ ሰዓት ደግሞ ፌዴራልም እጅ መጠምዘዝ አይፈልግም። ቢፈልግም እንኳ ክልሉ ዝም ብሎ በማይሆን ነገር እጁ የሚጠመዘዝ እንዳልሆነ ማንም ሰው ሊረዳ ይገባል እና እነዚህ ተጠርጣሪዎች የተያዙትም ያሉትም በእኛው በራሳችን በባህር ዳር ከተማ ፖሊስ ጣቢያዎች ነው ያሉ። በቅርብም እኔ በአካል ጀምሩ እራሱ ጎብኝቻቸዋለሁ እና ይህ ግልጽ መሆን አለበት። ሌላው ፌዴራሉንና አማራን ለማጋጨትና ለማታላት ለማጣላት የሚጽሩ ኃይሎችም አሉ ይህም አንድ ሌላ መሰሪ የሆነ የፖለቲካ አቅጣጫ ስለሆነ ዝም ብሎ አድማጮች እነዚህን ነገሮች ሚዛን ላይ ሳያስቀምጡ የሚሰራው ወይም የሚወራው ወሬ የአማራን ሕዝብም አይጠቅምም ኢትዮጵያንም አይጠቅምም። እንደ ኢትዮጵያ እንደው በዚህ አጋጣሚ ይህንን መልእክት ማስተላለፍ ስለፈለጉ ነው። ሕይወታቸው ያለፈው የአማራ ክልል አመራር አባላት ፖለቲከኞች ናቸው። የግድያው ተያያዥነትም ፖለቲካዊ እንድምታ ያለው አሁን እንዳሉት በእርግጥ ከፌዴራሉ የእጅ ጥምዘዛ ይመጣም፣ በእናንተ በኩል በክልሉ በኩል ያንን አሜን ብላችሁ እንደማትቀበሉ በግልጽ አስቀምጠውታል። ሌላው ስጋት ያለው የፖለቲካ ግድያ ጋር የተያያዘ በመሆኑ ሳቢያ ፖለቲከኞች ምናልባት የሚፈልጉትን አይነት ውጤት እንዲያስገኙ በዳኞች ላይ ተጽዕኖ ሊያሳድሩ ይችላሉ። ምናልባትም ዳኞች የፖለቲካ ድርጅት አባላት ስለሚሆኑም ቀላል ሊሆን ይችላል ትዕዛዝ በጓሮ በር በኩል ማውረዱ የሚል ካለፉት ተሞክሮች ጋር በመያያዝ ጥርጣሬ፣ ስጋት ያላቸው ወገኖች አሉ። ለእነዚህ ወገኖች የእናንተ ማረጋገጫ ወይም ማረጋጋያ ምንድን ነው? ዳኞች ምን ያህል ገለልተኛና ነፃ ናቸው በአሁን ወቅት በአማራ ክልል ውስጥ በጣም ሰፊ እና ትልቅ ተቋማዊ ጥያቄ ነው። ግን እኔ በሚገባኝ እና በምረዳው መጠን ይሄ ጉዳይ በአደባባይ በግልጽ ችሎት የሚታይ ስለሚሆን እነዚህም ተጠርጣሪዎች ጠበቃ እንዲያቆሙ በነጻነት እንዲከራከሩ ከአምሳት ጀምሮ የተፈቀደላቸው ስለሆነ ሕዝብም ሚዲያዎችም ይህን እየተከታተሉ ቼክ ኤንድ ባላንስ የሚባለው ወይም ሚዛኑን ለመጠበቅ የሚሰሩ ስራ ሊኖር ስለሚችል እንደዚህ አይነቱ በማይሆን ነገር የማይሆን ፍርድ ለመስጠት የሚካሄድ አካሄድ ይኖራል ብዬ አላምንም። ይሄ በዋናነት የሚያርፈው ሕግ ተርጓሚው አካል ላይ ስለሆነ ተርጓሚው አካል ራሱን ከፖለቲካነት አድርጎ በግልጽ እና በሚቀርብለት ማስረጃ መሰረት ህሊናውን ውሳኔ እንዲሰጥ የሀገሪቱ ህግ በሚፈቅደው መሰረት መስራት ያለበት ራሱን የቻለው የፍርድ ቤቱ አካል ነው። በእኛ በኩል እንደ ፖሊስ በተቻለን መጠን ሚዛናችንን ጠብቀን እውነትንና ሳይንሳዊ መንገድን የምርመራ ቴክኒክና ታክቲክን ተከትለን ለመስራት ምንም ጥያቄ በሌለው መንገድ በቁርጠኝነት ሙያችንን አክብረን ለመስራት ጥረት እያደረግን ነው። ምርመራው እኛንን ቅድም እንዳልኩት ቴክኒካል ሆኑ ቴክኖሎጂካሊ የሆኑ ነገሮችን እኛ ጋር ስለሌሉ ፌዴራል ያግዘናል። በዛ መሰረት ነው ስራውን እየሰራን ያለን። ስለዚህ አንዳንዴ አልፈርድም፣ እባብ ያየ እንዲሉ ሰው ስጋት ቢኖረው አንተም እንዳልከው አግድያው ወይም አፈጻጸሙ ፖለቲካዊ ስለነበረ አፈራረዱም ላይ ፖለቲካዊ ተጽዕኖ እንዳይኖር ያልከው፣ በፍጹም ሌላው ስለተሳሳተ የፍትህ ስርዓቱ መሳሳት አለበት ብዬ አላምንም። ፍትህን ተከትሎ ስርዓትን ተከትሎ መካሄድ አለበት አለው ግን ይሄ ባለቤት ስላለው ባለቤቱ በዚህ ጉዳይ ላይ ሊያስብበት ይገባል። እንደ አንድ ማስተማሪያ ኬዝም ሆኖ ማለፍ አለበት እላለሁ። እውነት መጀመር አለበት ትክክለኛ ፍትህ መጀመር አለበት ኢትዮጵያ ላይ እና ምናልባትም ይህን አጋጣሚ ይህንን እድል ተጠቅመው የህግ ተርጓሚው አካል ነፃ መሆኑን የሚያሳይበት ነፃ መሆኑን የሚያስመሰክርበትን የፍትህ ስርዓት ሊከተል እንደ ፖሊስ እንደ ኃላፊነት እንደሚሰማው ዜጋ መመክራለሁ። በተረፈ የተርጓሚው አካል ጉዳይ ስለሚሆን ይሄ ያን ያለን የምናየው ነው። ሌላው አንዱ አሳሳቢ ጉዳይ የሆነ ያለው እንደሚያውቁት ያለፈው አመት በሰኔ 16 ዶክተር ጠቅላይ ሚኒስትር አብይ አህመድ ላይ የተቀጣይ ጋደያ ሙከራ ነበር። ከዛም አልፎ በኢንጂነር ስመኘው ማሟት ላይም እንደዚሁ ብዙ ውዥምብሮች ስለነበሩ ፖሊስ በአስቸኳይ አይጣርቶ ንን ለህዝብ ይፋ ያደርጋል ተብሎ ነበር። በጠቅላይ ሚኒስትሩ ላይ የተቃጣው ግድያም ሆነ በኢንጂነር ስመኘው አሟሟት ላይ ያለው ውዝግብ ጠርቶ አልተለየም እና ይሄ ቅድም እንዳነሱት ምናልባትም ማስተማሪያ ጥሩ ለአብነት የሚሆን ፍትሐዊ ሂደት በአማራ ክልል ውስጥ በርካታ አይኖች ያርፋሉና ምርመራው መቼ ይፋ ይሆናል? ውጤቱስ? በእርግጥ ከሌሎቹ በተለየ መልክ ለሕዝብ ቃል እንደተገባው ይፋ ይሆናል ብለው መኔታ አለ ወይም ማራገጫ መስጠት ይቻላል? ምርመራው መቼ ያልቃል የሚለውን በዚህ ቀን ማለት አይቻልም። የምርመራ ስራ ተፈጥሮ ትንሽ አስቸጋሪ ስለሆነ አንዳንዴ ያጥራል፣ ሌላ ጊዜ ረዘም ይላል። አንድ ነገር እርግጠኛ መሆን የሚቻለው ግን አብዛኛው በድርጅት ላይ የተሳተፉ የወንጀሉ ቀጥተኛ ተሳታፊ የሆኖች በብዛት በቁጥጥር ስር የዋሉ ስለሆነ ለህዝባችን፣ በአለም ተበትኖ ለሚኖረው ኢትዮጵያዊም እውነታውን የምናሳውቅበት ጊዜ ሩቅ አይሆንም በዚህ ቀን ወይም በዚህ ወር ማለት ግን ያስቸግራል። ሩቅ አይሆንም ካልኩ ጠቋሚ የጊዜ ቀመር ስለሆነ በዛ አድማጮች እንድረዱ ትፈልጋለሁ። ቅድም እንዳልከው ባለፈው በአዲስ አበባ አካባቢ የተፈጠሩ ወንጀሎች ጋር ይህንኛውን ማገናኘት ትንሽ ያስቸግራል። እዛ ይሄ ስለሆነ አማራ ክልል ይሆናል ማለት አይቻልም። በእኛ በኩል እኛ የምንሰራው እንደኛ እንደ አማራ ክልል ነው። ስለዚህ በዛ መሰረት ህዝባችን ማወቅ የሚገባውን ነገር ለማሳወቅ ወደ ኋላ የሚያስብለንም ነገር የለም ያን ለመግለጽም የሚያበቁን ተጨባጭ ፋክቶች ስላሉ ምናልባት በተለያየ ቦታ ላይ የሚፈጸሙ ወንጀሎች የወንጀል አፈጻጸም ዘዴያቸው ስለሚለያይ የምርመራ ሂደታቸውም ሊለያይ ስለሚችል እኔ መናገር የምችለው እኔ ባለሁበት እኔ የመራሁት ባለሁት ፖሊስ የሚካሄደውን ነው። ይሄ እውነታውን እውነታውን እዚህ ጋር ሁለት ወገን አለ። አንድ በተለይ አድማጮች በተለይ በውጭ ሀገር የሚኖሩ ኢትዮጵያውያን እንዲረዱት የምንፈልገው የሞቱት ወንድሞች በግፍ የተገደሉት ወንድሞቻችንም እኮ ቤተሰቦች አሉ። ግድያው ፖለቲካዊ ይሁን እንጂ ሕመሙ፣ ቁስሉ የሚያርፈው ሂዶ የሟች ቤተሰቦች ላይ ነው። ወንድሞቻችን ጓደኞቻችን ነበሩ፣ አጥተናቸዋል። በመግደልም የተሳተፈው በሌላ መንገድ በተመሳሳይ የምናምናቸው የምንወዳቸው ሰዎች ነበሩ እና ይሄ ለዛ ለዚህ የምንለው ነገር ሳይሆን ለወደፊት የሕዝባችን ደህንነትና ሰላም ስንል እውነታውን ለህዝብ ስለምናሳውቅ በትዕግስት እና ሚዛኑን በጠበቀ መንገድ እንዲከታተሉን እንፈልጋለን። አትጠይቁን አንልም፣ አትከታተሉን አንልም። ጥያቄውና መከታተሉ ግን ሚዛኑን የጠበቀ አድሏዊነት የሌለበት ሟችንም ገዳይንም የራስ ወገን አድርጎ በማየት ግን እውነቱ የቱ ጋር ነው የሚለውን ነገር በመመርመር መሆን አለበት። ይህን እንደው አጥብቄ ላሳስብ እወዳለሁ። አቶ ካሳው የአማራ ክልል ከፍተኛ አመራር አባላቶች ህይወታቸውን ባጡበት ወቅት ሐዘን ብቻ አይደለም፣ አብሮ ለበርካታ ሰዎች ድንጋጤን ፈጥረዋል። የአእምሮ አለመረጋጋት አለ። እንደዚሁ በተለይ በክልሉ እናንተ ባላችሁበት ሰላምና መረጋጋት ሁኔታው ከዚህ በኋላ በሰከነ መልኩ እንዲሄድ ለማድረግ በአሁኑ ወቅት ምን አይነት የማረጋጊያና ሰላምና ህግንም አብሮ አስከብሮ ለህዝቡ የደህንነት ዋስትና ለመስጠት ጥረት እያደረጋችሁ ነው? በህዝብስ በኩል ምን አይነት ትብብር እያገኛችሁ ነው በአሁኑ ወቅት? በጣም ጥሩ ጥያቄ ነው አቶ ከሳሁን። እውነቱን ለመናገር ሁለት ነገር የተሰማኝ፣ በአንድ በኩል በምወዳቸው ጓደኞችን በምወዳቸውም ሌሎች ጓደኞች መካከል በተፈጠረው በእንደዚህ አይነት ወንጀል ልብ የሚሰብር ቢሆንም በሌላ በኩል ደግሞ የህዝባችን አንድነትና ህዝባችን የክልሉን ሰላም እና ደህንነት ለመጠበቅ ከሚሊሻ ከታች ጀምሮ እስከ ክልል ድረስ ያለው የጸጥታ መዋቅር የአስተዳደር መዋቅር እና ህዝቡ ያሳየው ትብብር እጅግ በጣም ሊያኮራ ሊያስመዘግን የሚገባው መሆኑን ማስገንዘብ እወዳለሁ። ምናልባት ምናልባት ይሄ ህዝብ ባይተባበረን ኖሮ ይሄ ህዝብ ይሄን ጉዳይ ዞርበል ባይል ኖሮ አሁን ዛሬ ነ እናንተ በስልክ ም ላናወራ እንችል ነበረ። ከዛም በኋላ በተከታታይ የተደረጉ ውይይቶች አሉ። ከህዝብ ጋር በተለይም ደግሞ በዚህ ጉዳይ ተሳትፏል የተባለው ልዩ ኃይላችን ከህዝብ ጋር እየተገናኘ ያደረጋቸው ውይይቶች በክልላችን ሰላምና መረጋጋት ከመቼውም በላይ አስተማማኝ ሆኖ እንዲቀጥል እየተደረገ ነው ያለው። በሚገርም ሁኔታ ከሰኔ አስራ አምስት ቀን በፊት የነበረው እና ከዛ በኋላ ያለው የወንጀል ሬት ወይም የወንጀል መጠን ቀንሷል። አሁን ሁሉም ሰው ሁሉም ሰው እንደ ወታደር ሁሉም ሰው ኃላፊነት እንደሚሰማ ሆኖ ክልሉን እየጠበቀ እያረጋጋ ነው ያለው። ይህ እንዳለ ሆኖ የህዝብ ሁኔታ ይችን ደግሞ ቀዳዳና ይችን ድክመት ተጠቅሞ ክልሉን ለማተራመስና የክልሉን ህዝብ ለመከፋፈል ከሳይበር ጀምረህ እስከ መሬት ድረስ የተዘመተም የተሞከረም ዘመቻ ነበረ። ያንንም ህዝቡ ነው እያከሸፈው ያለ፣ ህዝቡ ነው ያከሸፈው። ወደፊት ከምርመራው ጋር አያይዘን የምንገልጻቸው ብዙ ጉዳዮች ይኖሩናል። የአማራውን መረጋጋት ከዛም አልፎ የኢትዮጵያን አንድነት የማይፈልጉ ኃይሎች የሚያሳዩት እንቅስቃሴና ሊያደርጉት አስበውት የነበረው ነገር ያስተዛዝባል፣ ግን ከሽፏል። የከሸፈውን በህዝባችን ንቁ ተሳትፎ ነው። በዚህ አጋጣሚ የአማራን ክልል ህዝብም፣ ሌሎችም ክልል በኃላፊነት የሚሰማቸው ኢትዮጵያውያንንም በዚሁ አጋጣሚ ላመሰግን ወዳለሁ። ሁሉም ከጎናችን የቆመ አሁንም በአስተማማኝ ሰላም ነው ያለ። በተለመደው መንገድ ስራችንን እያከናወንን ያለ ነው አቶ መልካም የአማራ ብሔራዊ ክልል ፖሊስ ኮሚሽነር አበረ አዳሙ ስለ ቃለ ምልልሱ እናመሰግናለን አመሰግናለሁ አቶ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን ከፍታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ስ ዩ ንክ ስ ፖድካስት ኦን አይቲንስ ይት ፕስ አር ፒፕል